ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት መካከል የውጭውን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2007 6 በአደራ 3 በጉዲፈቻ፣ እንዲሁም ደግሞ በ2008 አምስት ባደራ ብቻ የሄደበት ነበር። ኢትዮጵያ ለዜጎቿ ብቻ የፈቀደችው የጉድፈቻ ስርዓትን ይዘትና ተግዳሮቶች ከሚመለከተው መሰናዶ የተወሰደ ነው። ቆየት ብሎ ይደመጣል። ስናሳይ በእውነት የአሁን ዓመት እኛን እናሸንፋለን ብለን አልደመጥ ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት፣ ከፋይናንስ ስለሆነ አየነውና ዋው ለካ እንደዚህ ማላለም ብለን አለ ዶክተር ውለታ ለማን የሰማናት በርካታ ዓለም አቀፍ የቴክኖሎጂ መስክ ውድድሮችን እያሸነፈ ስላለው የቴክኖሎጂ ግልጋሎት በምሽቱ ታጫውተናለች። ከትግራይ ክልል ጦርነት ሸሽተው በጎረቤት ሀገር ሱዳን የተጠለሉ ስደተኞችን ሁኔታ የሚቃኝ ዘገባን ጨምሮ ሌሎች ጉዳዮችም በምሽቱ ይዳሰሳሉ። ሀብታሙ ስዩም መሰናዶን በመምራት ኤልያስ አስማረ በማቀናበር አብረናችሁ እናመሻለን። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች። ያመሰግናለሁ ሀብታሙ። አድማጮች እንደምን አመሽታችኋል? የተባበሩት መንግስታት ድርጅት እና የአፍሪካ ህብረት አራተኛ ዓመታዊ ጉባኤ በኢትዮጵያ ወቅታዊ ጉዳይና በሌሎች የአህጉሪቱ የሰላምና ጸጥታ ጉዳዮች ላይ ውይይት ማድረጉን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታወቁ። ሰላም የሰፈነባት ኢትዮጵያ ለህዝቧና ለመላው ለአፍሪካ ቀንድ ቀጠና ብልጽግና አስፈላጊ መሆኗን ተነጋግረንበታል ብለዋል። በተያያዘም ዋና ጸሐፊው የኮቪድ-19 መከላከያ ክትባት ለአፍሪካ በትክክል ካልተዳረሰ በየትኛውም የዓለም አካባቢ ወረርሽኙን በስኬት መታገል አይቻልም ሲሉም አሳስበዋል። በኢትዮጵያ የሰሜን ክልል የቴሌኮሚኒኬሽን አገልግሎት የተቋረጠው ከተቋሙ ውጭ በሆኑ አካላት በተለያዩ ጣቢያዎች ላይ በተፈጸሙ የማሰናከል ድርጊት ነው ሲል ኢትዮ ቴሌኮም አስታወቀ። በአስራ አራት ቀናት ውስጥ ብቻ በሀገሪቱ የተለያዩ ተቋማት ላይ ወደ አርባ ቢሊዮን ያህል ጊዜ የሳይበር ጥቃት ሙከራ መፈጸሙን የዘረዘረው የኢትዮ ቴሌኮም መግለጫ ህወሀትን በጥፋቱ ወንጅሏል። የጥቃት ሙከራዎቹ በመንግስት ተቋማት፣ በትምህርት፣ በፋይናንስ፣ በመገናኛ ብዙሀንና በቴሌኮም መሰረተ ልማት ላይ ያ ያነጣጠሩ እንደነበሩም መግለጫው አብራርቷል። በትግራይ ክልል ሙሉ ለሙሉ የቴሌኮም አገልግሎትን ለመመለስ ጥረት ላይ መሆኑንም ኢትዮ ቴሌኮም ጨምሮ አመላክቷል። ህወሀት በበኩሉ ለጥፋቱ የኢትዮጵያ መንግስትን ተጠያቂ በማድረግ ውንጀላውን ያስተባብላል። የኮቪድ-19 ወረርሽኝ በተመለከተ በህብረተሰብ ውስጥ እየተስተዋለ ያለው ከፍተኛ ቸልተኝነት እና መዘናጋት ችግር እየፈጠረና በቫይረሱ የሚያዙ ሰዎች ቁጥርም እንዲጨምር ምክንያት እየሆነ ነው ሲሉ ኮቪድ-19 ዳግም ትኩረት እንደ እንደሚያሻው የጤና ሚኒስቴር ዶክተር ሊያ ታደሰ አሳሰቡ ወደ ህክምና ማዕከላት ከሚገቡት ታማሚዎች በየዕለቱ በአማካይ ከሶስት መቶ በላይ የሚሆኑ ሰዎች ወደ ጽኑ ህሙማን ክፍል ይገባሉ ያሉት ዶክተር ሊያ ታደሰ ከህሙማን ብዛት የተነሳ በአዲስ አበባ የሚገኙ ተቋማት ህሙማንን የመቀበል አቅም እያጡ መምጣታቸውን ገልጸዋል። ዘገባውን ያደረሰን ሞክታር ጀማል ነው። ባለፉት አምስት ወራት ውስጥ በአማራ ክልል ሶስት መቶ ሺህ የሚጠጉ ሰዎች በወባ በሽታ ወረርሽኝ መጠቃታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀ። በየሳምንቱ ሀያ ሶስት ሺህ የሚጠጉ ሰዎች እንደሚጠቁ የገለጹት ኢንስቲትዩቱ ለወረርሽኙ መባባስ የህብረተሰቡ መዘናጋት ዋና ምክንያት ነው ተብሏል። በተመሳሳይ በደቡብ ክልል በ በዳብሮና ቤንች ሸኮ ዞን ሶስት ወረዳዎች በተከሰተ የኮሌራ ወረርሽኝ አስር ሰዎች መሞታቸውን የክልሉ የጤና ቢሮ አስታውቋል። 371 ሰዎች በወረርሽኙ መያዛቸውንና ሕክምና እየተደረገላቸው መሆኑንም የደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት ባለቤት ለአሜሪካ ድምጽ አስታውቀዋል። በጥቂት ሳምንታት እድሜ የአውሮፓ ህብረትን ለቃ የምትወጣው እንግሊዝ ከአውሮፓ ህብረት ጋር የያዘችው የንግድ ድርድር በመጪዎቹ ጥቂት ቀናት ውስጥ ከመቋጫው ላይ እንደሚደርስ የብሪታንያ የውጭ ጉዳይ ሚኒስቴር ዛሬ አስታወቀ። ሁለቱ ወገኖች ከአንዳች ስምምነት ላይ የመድረስ የመቻላቸው እጣ የተመናመነ ስለመሆኑም ግን ሁለቱም ይስማማሉ። ሁለቱ ወገኖች ለፊታችን እሁድ የቆጠሩት ቀነ ገደብ የመጨረሻው መጨረሻ መሆኑን የተናገሩት የውጭ ጉዳይ ሚኒስቴር ዶሚኒክ ራብ እርግጥ መቼም ቢሆን ግን አበቃ ብሎ መደምደም አይቻልም ሲሉ ሲሉም አክለዋል አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ ኤደን ገረመው ከዋሽንግተን ዲሲ ጤና ቪኦኤ ይቀጥላል። ትኩስ መረጃዎችን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ ጥሩ አማራጭ ነው፣ ተጠቀሙበት። ወደ ቀዳሚው ዘገባ እናምራ። ዌብ ሰሚት በየዓመቱ በፖርቹጋል ሊዝበን የሚደረግ ከዓለም ትልቅ የቴክኖሎጂ ጉባኤዎች መካከል አንዱ ነው። በዚህ ጉባኤ ላይ አዳዲስ የቴክኖሎጂ ፈጠራዎችና አሰራሮችን ይዘው የሚመጡ ባለሙያዎችም ይወዳደራሉ። ዘንድሮ ከተወዳደሩት ሰባት መቶ ያክል የፈጠራ ስራዎች መካከል አሸናፊ ሆነው በሕክምና መረጃ ሰጣት ቴክኖሎጂ ላይ የሚሰራው ላሊበላ ግሎባል ኔትወርክስ ያቀረበው ስራ ነው የተቋሙ መስራችና ኃላፊ የሆነችው ዶክተር ውለታ ለማ ናት። አመሻሹን ከሊዝበን በስልክ መስመር አግኝቻት ነበር ዶክተር ውለታ ለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙም ቴንክ ዩ። በመጀመሪያ እንግዲህ በዌብ ሰሜት ፔጅ አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገች በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ ሀያ ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው? ለዚህ ሽልማትና ክብር ያበቃሽ እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌም ይሁን ከጤላ ኬላም ይሁን ከሆስፒታልም ከገጠርም ገጠር ካሉትም ሄልስ ክሊኒኮች ሊሆን ይችላል። ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ይፈጠርም መፍጠራችን ብቻ አይደለም ለሽልማቱ ያበቃል። የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛው ነን የሰራ ነው፣ ኢትዮጵያኖች ናቸው የሰሩት ኤሌክትሮኒክ ሲስተም። ብዙ ሀገር አለ፣ ግን እኛ የሰራ ነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም፣ እስከማውቀው ማለት ነው። እና እሱን ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክስብል ሆኖ ሆስፒታሎች ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራ አባይ ሲኤችአር ብለነዋል። ሲስተም ኮኔክትድ ሄልስ ሬኮርድ ሲስተም አባይ ኮኔክትድ ሄልስ ኬር ሬኮርድ ሲስተም። እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነች ምክንያት ምንድን ነው? የተጠቃሚዎችስ የቀደመውን ውጣ ውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ? እኔ ኢትዮጵያን ሄልስ ኬር ሲስተም ውስጥ አንድ አስራ ስድስት ዓመት ሰርቻለሁ። ዓለም ላይም 28 ዓመት ሰርቻለሁ። በ16 ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ነው። ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ። እና ሲስተምም መፍጠር ችለን ነበረ። ግን የትልቁ ችግር ያየ ነው ሲስተም ኤሌክትሮኒክ ሲስተም ይሄ መጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ። ግን የስም ስራ ከዛሬ አስር ዓመት እንደዚህ በፊት የሰራ ነው ሲስተም ነበረ እና። እና ብዙ ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር ግን ትልቁ ችግር የተማርነው ከዛ ምንድነው፣ ፍሌክስበል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር፣ እና እነሱ በሚፈልጉት ፍጥነት መቀየራቸው አለ። ለምሳሌ ያለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ሕክምና፣ የትንንሾ የልጆች ሕክምና ሊሆን ይችላል አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ ያደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይድ ምርመራ ጨመረ። እና እዛ ላይ ሲስተም ቅጠቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንደ ብዙ ሰው መቅጠር አለብን ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚ መቀየር አይችልም ነበር። አራት ዓመት በፊት ነው ይህን ካምፓኒ ከፈትነው። ከዛ ሁሉ አስር ዓመት ኤክስፒሪንሳችን ብዙ አለም ካየነው፣ አሜሪካንም ጭምር ካየነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንፍሌክስብል ፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አርገን ኦቶሜት የሚያረግ ሲስተም መፍጠር እንችላለን ወይም ብለን ተነሳ ስንጀምረው ከባድ መስሎን ነበር። ሁለት ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ እና፣ ኮቪድ ሲመጣ ሆስፒታሉ በሙሉ በሙሉ በሽተኞች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ የምንጠየቁ ንባካችሁ የኮቪድ ፔሽንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁልት አይነት ግን አሁን ደግሞ ለኮቪድ ስሩ አሉ። በበፊት ስር ስተም በሰራ ነው ቢሆን ኖሮ ስድስት ወርም ይፈጃል። በአስር ቀን የሰራ ነው። በአስር ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባደርግ ነው። ቅድም ለአንድ ሰው ስገልጽ ነበረ፣ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀርን የሰራ ነው እኛ እና በዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለ። ዶክተር ውለታ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው? ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ፣ እንግዲህ በውጭ ስታርታፕ ለምንለው ኮንዱሲቭ ኢንቫይሮመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርንመንት ይረዳሃል። ብዙ ካምፓኒዎች ይረዱሃል። ትንሽ ገንዘብ ይሰጠዋል። ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ ልጆቹ በጣም አሪፍ አሪፍ፣ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ የደረስነው። እንግዲህ እኔ ዶክተር ነው ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው ኢንተርናሽናል ኤክስፖን የለም። እኛ ራሳችን እዚህ ስብሰባ ይሄ ስብሰባ ይሄ ዌብ ሳሚት የሚባለው በአመት ሰባ ሺህ ሰው ይመጣበታል ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት ስናሳይ፣ በእውነት የአሁኑ ዓመት እኛን እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖዦር ስናገኝ አየነው እና ዋው ለካ እንደዚህ ማለ ዓለም ብለን አለን። እኛ የአሁኑ ዓመት ያለፉ ዓመት ሰዎች አበረታቱን አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ ዓመት ስንሞክረው እናሸንፋለን ብለን አይደለም። በፕሮጀክታችን በጣም እንተማመናለን ግን ይሄ ፕሮሰሱን አናቀውም እኛ እንኳን። ስለዚህ ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖር የላቸው ብሬኑ ስለጠፋን አይደለም የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም። ኢንካሬጂንግ ኢንቫሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ ሁለተኛ ነገር ደግሞ ኤክስፖዥር ኤክስፖዥር በጣም እየተወዳደርክ መሸነፍ እየተወዳደርክ መሸነፍ ምንም ችግር የለው ከዛ ትማርና ትሆናል እኛ ላስቴር ባናየው ፕላስ በጃክማት ወዳድረን ደግሞ ሀያ ድረስ ስንደርስ በጣም ብዙ ነገር ተምረናል ምንድን ነው አለም የሚፈልገው እንዴት ነው እንዴት ነው ጃጆቹ እንዴት ነው ምንድን ነው ይቅርታ ዳኞቹ ምን አይነት ነገር ነው የሚጠይቁ ምንድን ነው መዘጋጀት ያለብን ይሄንን ለልጆቻችን ለወጣቶቹ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። የአርኩ አልኩ እ ኛ የሰራ ነው እኛው ነ አበሻን የሰራው ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት ይ ዶክተር ውለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቀናዎች የሚመለከት ሰው መንገዶች ሁሉ አልጋ በአልጋ የሆኑልሽ ይመስለዋል። በእርግጥ ዓመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ? በጣም ብዙ ፈታኝ ነገር አለ፣ ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ብዜ ሆስፒታሎች እየሄድኩኝ ወረቀቱን እያየሁ የሚጣለውን ወረቀት የሰውን ፔሽን ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ፣ ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው ችግር ያለው አፍሪካ ላይ። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ በአልጋ ሁሉ ነገር ቢሆን ኖሮ ሌሎቹ መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ እንበል፣ ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴን ምን አለ ተስፋ ብትቆርጭ ላለው ግን አልቆርጥም። አይ ብሊቭ በኢትዮጵያዊ ታለንት አምናለሁ። አይ ግን ብዙ ችግር አለን፣ እሱ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማግራት ስንችለው መውደቃችን አለ። መውደቅ ምንም ችግር የለውም። ከወደቅን በኋላ በመነሳት ነው እና በቅርብ ጊዜ አንድ አንድ ነገር ብያለው። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ። ጂን ኮድ ሲያየት እኔ ውስጥ ጊቫት የሚለውን ሚስ አርጓል ብያለው፣ እና እውነቴን ነው አይ ካንት ጊቭ አፕ ተረስቻ ጊቭ አፕ እንኳን ላር ግን ለማ ላይ ነው። ጊቭ አፕ ማድረገው በኢትዮጵያ ላይ ኢምፖስብል። ስለዚህ ልክ ነው፣ ከባድ ነው። ተስፋ መቁረጥ የለም ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይዶን ነው። በጣም ደስ የሚል ነው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው። የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይህን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪም። በጣም እውነት ነው። አሉ ትንሽ ትንሽ አሁን በአይቲ ቢዝነስ ውስጥ እየገባ አይቲ ትምህርት ውስጥ እየገቡ ናቸው። ሴቶች ኢንካሬጅመንት ያስፈልጋቸዋል። እስፔሻሊ ደግሞ ሲድ ፋንድ፣ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም ሞር ቢሰጥ ለሴቶችና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናደረግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው። ይሄንን እዚህ ድረስ ለመድረስ የቻልኩት እና በሴቶች ይችላሉ እህቶቻችን ትችላላችሁ። ግን ገቨርመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጣቸው ትንሽ ካፒታል ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ ግን ዋናው የውስጥ ጥንካሬ ነው። እንችላለን ምንም ቢመጣ እንችላለን ብሎ ካስቡ እንችላለን። ዶክተር ሁለታ እንግዲህ አንቺ እያልክ ጥራኛልሽኝ እንጂ የጀመርሻቸው ስራዎች አንቱ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ። ቴንክዩ ሀብታሙ ቴንክዩ፣ እግዚአብሔር ይባርክ። በጣም አመሰግናለሁ። ከኢትዮጵያ በጉዲፈቻ ወደ ተለያዩ ሀገራት ይወሰዱ የነበሩ ሕፃናት በሚደርስባቸው የማንነት ቀውስና በአሳደጊዎቻቸው በሚደርስባቸው በደል ምክንያት የውጭ ጉዲፈቻ ሙሉ በሙሉ ከታገደ ሶስት ዓመታትን አስቆጥረዋል። በዚህ ምክንያት የሀገር ውስጥ ጉዲፈቻ እያደገ መሆኑን የአዲስ አበባ ሴቶችና ሕፃናት ቢሮ ቢያስታውቅም በዘርፉ የሚሰማሩ የበጎ አድራጎት ድርጅቶች ግን እድገቱ ጅማሮ እንጂ በቂ አይደለም ይላሉ። ይህን የሀገር ውስጥ ጉዲፈቻ ያለበትን ሁኔታ ተመለከተ ስመኞች የቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ ተፈራ ኃይሉ ጋር ቆይታ አድርጋለች። ወላጅ አልባ ወይም ረጅ የሌላቸውን ሕፃናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ጊዜያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጭ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓ ም አንስቶ የውጭ ጉዲፈቻ እስከታገደበት 2009 ዓ ምም ከ40 ሺህ ኢትዮጵያውያ ኢትዮጵያውያን ህጻናት በላይ በጉዲፈቻ ወደ ውጭ አገራት ተወስደዋል። በአሜሪካ ብቻም ከ16 ሺህ በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ ዓመታት የሰራው ና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ሀይሉ በጉዲፈቻ ወደ ውጭ የሚወሰዱ ህጻናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጸዋል። በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ አገር አውሮፓ፣ አውስትራሊያ፣ ካናዳ ና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል። ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማ አንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሀል ወንድሞቻቸው ነጮች ሆነው እነሱ እዛ መሀል ላይ በመገኘታቸው እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው ወይ ተወለድሽው ከአንቺ ከዚህ ነው ወይ ተወለድሽው የሚልም ነበር። ከዛም በኋላ ግን ትልቁና ዋነኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ይሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓን ወይም ደግሞ የካናዳና ይባላል። ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው። እነዚህን ጉዳቶች መሰረት አድርጎ መንግስት ከሁለት ሺ ዘጠኝ ዓመተ ምህረት ጀምሮ የውጭ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህጻናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ አራት ነጥብ አምስት ሚሊዮን በላይ ወላጅ አልባ ህጻናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህጻናት ያላገናዘበ ነበር ይላሉ። የውጭን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በሁለት ሺህ ሰባት ስድስት ባደራ ሶስት በጉድፈቻ እንዲሁም ደግሞ በሁለት ሺህ ስምንት አምስት ባደራ ብቻ የሄደበት ነበር። ከዛም በኋላ በሁለት ሺህ ዘጠኝ በማደጎ መቶ ሀምሳ በሁለት ሺህ አስር ደግሞ መቶ ሰላሳ ስምንት ባደራ መቶ አርባ ስምንት ሄደ። በጣም አናሳ የሆነበት ካላት ሀገሪቷ በተለይ ካላት የአምስት ነጥብ አምስት ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ። ምክንያቱም በጦርነቶችና በዚህ በረሀቡም በተለያዩ ምክንያቶች ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ አሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ የሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈሪ ያስረዳል። በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውንና ታሪካቸውን አውቀው የሚያድጉበት ማህበረሰቡም፣ እንደሌላው ጊዜም ወይዘሩን ወይ ቀለሙን ወይ ንግግሩን፣ ቋንቋውን፣ ስሙ አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆች እንደ ራስ አርጎ የማሳደግ እናትና አባት የሌለውን ልጅ እንደ ራስ አርጎ የማሳደግ በማይድን በሽታ ለተያዙ የተያዙ ወላጆችን ልጆች እንደ ራስ አርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደ ራስ አርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው። የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ይላል አቶ ተፈራ። የሴቶችና ሕፃናት ቢሮ ባስቀመጠው መስፈርት መሰረትም ሕፃናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የሕክምና ማረጋገጫ፣ የጋብቻ ማስረጃ ና የድጋፍ ደብዳቤ የመሳሰሉ አስር መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል። አምስት ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን፣ ሃይማኖታዊውንና የህጉን መሰረት ያደረገውን የማደጉ ስርዓት በማሳወቅ በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ፣ ሁለተኛ እነዚህ ማህበረሰቦች ደግሞ ወስ ከወሰኑ ላ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ፣ ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህፃናት ማሳደጊያ ውስጥ ያሉት ህጻናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከአስራ ስምንት ዓመት በላይ የሆነውን ስራ የሚያገኙበትን ነገርን በማመቻቸት ለሰራተኞቹ ደግሞ የህጻናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህጻናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እ በሀገራችን ችግር እንፍታ ነው ፍላጎቱ። ኖሮ ወላጆች መጥተው ህጻናትን ከወሰዱ በኋላ ለህጻናት መደረግ ያለበት እንክብካቤም የዛኛው ያክል ትኩረት ሊሰጠው ይገባል። ህጻናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋራ ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች፣ ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆችስ ለዚህ ያላቸው እውቀት? በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት፣ የት ናቸው፣ ያሉበትስ ሁኔታ ምን ይመስላል ነው። ይሄ ሪፖርት በየዓመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው። እስከ እድሜው ሀያ አንድ ዓመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነው እና በእድሜያቸው ከሀያ አንድ ዓመት በላይ የሆኑትን ጥያቄ ይጠይቃሉ። ማንኝ ብለው መጠይቃቸው ስለማይቀር ግልጽነቱ እንዲኖር መማማር ያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርትን በማስተማር መረጃዎችን በማቅረብ ሕክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በእርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ መጡ ልጆቹም አደልት አዳፕቲስ እድሜያቸው ሀያ አንድ ዓመት በላይ የሆኑትም አንድ ላይ እንዲመጡና እንዲነጋገሩ በሀገራችን የማደጎ ሥርዓት ላይ ምክክርና ውይይት እንዲደረግ አሁን የተጠየቀው ጥያቄ በጣም ወሳኝና መሰራት ያለበት ነው። የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ሕፃናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስሉ ናችሁም እናመሰግናለን። በትግራይ ክልል አስተዳደር ህወሓትና በፌዴራል መንግስት መካከል የተፈጠረውን ግጭት ሸሽተው ወደ ሱዳን የተሰደዱ ኢትዮጵያን አብዛኞቹ አሁንም ድረስ ከቤተሰቦቻቸው ጋር እንደተለያዩና ያሉበትን ሁኔታ እንደማያውቁ እየተናገሩ ይገኛሉ። የአሜሪካ ድምጽዋ ሄዘር ማርዳክ ምስራቃዊ ሱዳን ኡም ራኩብ ካምፕ በመገኘት በዚያ የሚገኙ ስደተኞቹን ሁኔታ ቃኝታለች። የደንገረመው እንደሚከተለው ታቀርበዋለች። በሱዳን የስደተኞች ካምፕ ውስጥ ያሉ እናቶች መንገዳቸው ላይ ብዙ አስክሬን እንደነበረ እና የህጻናት ልጆቻቸውን ዓይን መሸፈን እንደነበረባቸው ይናገራሉ። አሁን ድረስ የአራት አመት ህጻናት ሳይቀሩ መንገዱን የሞላውን የሟቾችን አስክሬን ካዩ በኋላ ሰዎችን ማገደላቸው የሚሉ ጥያቄዎችን እያቀረቡ ይገኛሉ። ሱዳን ውስጥ የሚገኙት ካምፖች ከ አርባ ስድስት ሺህ በላይ የሚሆኑ ከትግራይ ክልል የመጡ ኢትዮጵያውያን ስደተኞችን እያስተናገዱ ይገኛሉ። እስካሁን ድረስም እለት እለት በመቶዎች የሚቆጠሩ ስደተኞች ድንበር ይሻገራሉ። ብዙዎቹም ተመሳሳይ የሆኑ አሰቃቂ ታሪኮችን ነው የሚናገሩት በኦምራ ኩባ የስደተኞች ካምፕ ውስጥ የምትኖረውና በአርባዎቹ የእድሜ ክልል የምትገመተው ሀዋ ተስፋዬ በሽሽት ላይ እያለች እጅግ ብዙ አስክሬኖችን እንዳየች ትናገራለች። በጣም ብዙ ሰዎች ሞተው ተመልክቻለሁ። የነበረው ሁኔታ በጣም ከባድ ስለነበር መሸሽ ነበረብን። ይህን መሰል መከራና ሞት አይተን አናውቅም። በጥቅምት ወር ማገባደጃ ላይ በተጀመረው ግጭት ምክንያት ብዙዎች ተፈናቅለዋል። በስደተኞች ካምፕ ውስጥ የሚሰሩ ባለሙያዎች ታዲያ የስደተኛ ካምፖቹ በቂ የሆነ የምግብ አቅርቦቶች የላቸውም ይላሉ። ናዲር ኢብራሂም አህመድ በኡምራክባ የስደተኞች ጣቢያ የስነ ምግብ ዳይሬክተር ናቸው። እሳቸው እንደሚሉት በተለየ ሁኔታ የምግብ ድጋፍ የሚያስፈልጋቸው እጅግ ብዙ ሰዎች ቢኖሩ እነሱንም ጭምር በበቂ ሁኔታ መደገፍ አልተቻለም። ለሁሉም የሚሆን በቂ ምግብ የለንም። በተለይ ደግሞ ከስደተኞች መካከል ቅድሚያ ሊሰጣቸው የሚገቡ አሉ። እርጉዞችና የሚያጥቡ እንዲሁም የቲቪ ህመምተኞች ሁሉ አሉ። ነገር ግን ለእነሱ ሁሉ የሚበቃ ምግብ የለም። እጅግ ብዙ ሰዎች ግጭቱን በሚሸሹበት ወቅት ከቤተሰቦቻቸውና ከቅርብ ሰዎቻቸው ጋር ተነጣጥለዋል። አሁን ታዲያ ከቤተሰቦቻችን ጋር በህይወት ባንገናኘስ የሚል ስጋት ውስጥ ወድቀዋል። ወይዘሮ ንግስቲ ተስፋ ማርያም ከግጭቱ ሲሸሹ ከልጃቸው ጋር እንደተጠፋፉ ይናገራሉ። ግጭቱ ሲጀመርና ሰዎች መሮጥ ሲጀምሩ ከ18 ዓመት ልጄ ጋር አብሬ ነበርኩ። መድፍ መተኮስ ሲጀምር እኔም ተነስቼ መሮጥ ጀመርኩ። ነገር ግን ብቻዬን ነበርኩ። ልጄ ከኋላ ያልነበረም። በቃ ምንም የያዝኩት ነገር የለም ይችን የለበስኳትን ልብስ ብቻ ነው ይዤ የመጣሁት። አሁንም ድረስ ባለው የመገናኛ ብዙኃንና የሰብአዊ ድጋፍ መቋረጥ ምክንያት በግጭት ቀጠና ውስጥ ስላሉ ሰዎች በእርግጠኝነት የሚታወቅ ነገር የለም። ነገር ግን እጅግ ብዙ ሰዎች የአስቸኳይ ጊዜ የሰብአዊ ድጋፍ እንደሚሹ እየተነገረ ይገኛል። በዚህ የተነሳም ውጥረቶች እለት ዕለት እየተባባሱ ነው። ለአሜሪካ ድምጽ አይደን ገረመው ከዋሽንግተን ዲሲ አብረን ስላመሸን ደስ ብሎናል። ሀብታሙ ዝዩን በመስተንግደው ፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ሰለሞን አባተ ደግሞ የዕለቱ መርሃ ግብር አርታኢ ነበረ። መልካም ምሽት ይሁንላችሁ።